ሰላም ለአጽፋረ እዴኪ ሰላም ለአጽፋረ እዴኪ ሰላም ለአጽፋረ እዴኪ መልእልታ ጻብእ ለሰረቃ በበህቅ ዘልፈ እንዘይልህቃ ማርያም እንግል መሀይት ወቴዬ በወስተ ጣቃ ኢትሳድኒ ለገብርኬ ላመቴዬ በነፍቃ ዝንቶ ውእቱ ለልቤ ጻሕቃ